The voice of a ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ከወር በፊት ነው የሕዝባችን የመከራ ጊዜ እንዲያጥር ለምትፈልጉ ኢትዮጵያውያን ብሎ አንድ ጥሪ አቅርቧል። ይህም እሱ እንዳለው ወደ ህወሓት አካውንት በሬሚታንስ ወይም በሐዋላ መልክ በሚገባው የውጭ ምንዛሪ ላይ ዕቀባ እንዲደረግ ነው። ጥሪው በርካታ አስተባባሪዎች ናቸው ያሉት። አንዱ አስተባባሪ አቶ ፋሲጋ ጌታነህ ናቸው፣ ከኤድመንተን ካናዳ። አንድ የኢኮኖሚ ምሁር ዶክተር ሽፈራው አዲሉ፣ ሁለቱን ይዣለሁና የመጀመሪያ ጥያቄን ለአቶ ፋሲጋ ነው ያቀረብኩት። ይሄ የጠራችሁት የቀባ ጥሪ ምን ያህል ተግባራዊ የሆነላችሁ ነው በሚል አቶ ፋሲካ። እሺ አቶ አዲሱ የምትፈቅድልኝ ከሆነ ዛሬ ከእስር የተለቀቁ ኦርሰሞኑን የተለቀቁ የፖለቲካ እስረኞች ስለነበሩ እነሱን በተመለከተ ትንሽ ነገር ማለት እፈልጋለሁ። እነዚህ የህዝብ ልጆች ወደ ቤተሰቦቻቸው በመቀላቀላቸው በጣም ደስ ብሎናል። የኢትዮጵያምን ህዝብ እንኳን ደስ አላችሁ ለማለት ነው። ይሄ የህዝብ ትግል ፍሬ ነው። የህዝቡ ትግል እነዚህ ሰዎች የታሰሩበት ዓላማ እስኪፈታ ድረስ መቀጠል አለበት የሚል አጭር መልእክት ለማስተላለፍ ነው የምፈልገው። ወደ አነሳኸው ጥያቄ ልመለስ። ይህንን ዘመቻ እንግዲህ አቅደን መንቀሳቀስ ስንጀምር ታሳቢ ያደረግናቸው ሁለት መሰረታዊ ነገሮች የነበሩ፣ አንደኛው በአገዛዙ ወይም በስርዓቱ በኩል ያለውን ሁኔታ አይተናል። በሌላ በኩል ደግሞ በህዝቡ በኩል በተለይም ደግሞ ውጭ በሚኖረው ማህበረሰብ በኩል ያለውን ተነሳሽነት ገምግመናል። በስርዓቱ በኩል በተቀጣጠለው ህዝባዊ ቢተኝነት ምክንያት አገዛዙ ወደ ፖለቲካዊና ኢኮኖሚያዊ ቀውሶች ውስጥ እንደገባ ለሁሉም ሰው ግልጽ የሆነ አደባባይ ላይ የተሰጣ እውነት ነው። እንደው ለመጥቀስ ያህል ከስርዓቱ ጋር ቅርበት ያለው ሪፖርተር የተባለው ጋዜጣ የገለጸበት መንገድ ለእኛ ተስማሚ ሆኖ አግኝተነዋል። ምንድነው ያለው? ርዕሰ አንቀጽ ሲጽፍ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚው እንደ በረዶ እየቀዘቀዘ መሆኑን ለዚህም ደግሞ ዋነኛው ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ እጥረቱ እንደሆነ የገለጸበት ሁኔታ ታቃለ በሌላ ያመጣነው እኛን ትላላችሁ ታዲያ፣ እናንተ መሆኑን በምን ተራግጣላችሁ? እርግጥ የውጭ ምንዛሬ ችግር ይኖራል ማለት ይቻላል፣ ትክክል ነው። እኛንን ያመጣ ነው ለማለት ሳይሆን ይህንን ዘመቻ በምናቀድበት ጊዜ ስርዓቱ የገባበትንም አጣብቂኝ የደረሰበትንም ደረጃ ከግንዛቤ ውስጥ አስገብተናል ለማለት ነው። በሌላ በኩል ደግሞ ከዚሁ ከህዝባዊ ቢተኝነት ጋር ተያይዞ ውጭ ያለው ማህበረሰብ የሀገሩን ሁኔታ በቅርበት የሚከታተልበት ትልቅ የሆነ ተነሳሽነት ያለበት እየተደረገ ያለውን ህዝባዊ ትግል የማገስ ሴቶች ከእለት ወደ እለት እያደጉ ያሉበት ሁኔታዎች እንዳሉ ግንዛቤ በማስገባት ነው። እንግዲህ ውጭ አለው ኢትዮጵያዊ በስርዓቱ ላይ እንዴት አይነት ኢኮኖሚያዊ ጫና ሊያሳርፍ ይችላል፣ ምንስ አማራጮች አሉት የሚል የዳሰሳ ጥናት በማድረግ ሬሚታንስ ላይ ትኩረት ተደርጎ ከተሰራ ውጤት ሊያመጣ ይችላል የሚል እምነት ስለተሰማን ነው እንግዲህ ይሄንን ዘመቻ ለማድረግ የተነሳሳ ነው። ዘመቻው ከታወጀ ከዲሴምበር ሀያ ዘጠኝ ሁለት ሺ አስራ ሰባት በኋላ በርካታ የስርዓቱን ችግር የሚያመለክቱ ኢኮኖሚያዊ መረጃዎች እየወጡ ይገኛሉ። ከእነዚህም ውስጥ የኤምባሲዎች የበጀት እጥረት ማጋጠሙ፣ አንዳንድ አገሪቱ ውስጥ ለግንባታ ስራ የሚያስፈልጉ ግብዓቶች ከገበያ መጥፋታቸው ወይም በጣም ውድ መሆናቸው፣ በጥቁር ገበያ ላይ የዶላር ዋጋ በከፍተኛ ሁኔታ እያደገ የመጣበትና ሌሎችም የጻናው ምልክት የሆኑ ዜናዎች እየወጡ ይገኛሉ። በእኛ እምነት እየተደረገ ያለው ዘመቻ ሙሉ ለሙሉ ለእነዚህ ቀውሶች ምክንያት ነው ባንልም እነዚህ ቀውሶች በሌላ መልክ አስተዋጽዖ አድርጓል የሚል እምነት አለን። ከዛ አንድ ነገር ልጨምርልህና አላብቃ ውጭ ሀገር ላይ የተወሰኑ ዳሰሳዎች አድርገን ነበር። አንዳንድ የገንዘብ መላኪያ ድርጅቶች አካባቢ ሰበሰብነው መረጃ መሰረት አንዳንድ ላኪዎች ከሰላሳ እስከ አርባ በመቶ የሚሆን በእነሱ በኩል የሚያልፈው መንገድ ገንዘብ እየቀነሰ መምጣቱን፣ እንደዚሁም ደግሞ ለመኒግራም ወይም ዌስተርን ዩኒየን ወኪል የሆኑ ኢትዮጵያውያን ወደ እነሱ ገንዘብ ለመላክ የሚመጡትን ሰዎች አማራጭ ፈልጋችሁ ላኩ ህዝቡ ችግር ላይ ነው እያሉ ሰውን አቅጣጫ የሚጠቁሙበት ሁኔታ እንዳለ ለመረዳት ችለናል እና የዘመቻውን ተሰሚነት፣ ውጤታማነት እነዚህ ሁኔታዎች ያመለከታሉ ብለን እናምናለን። ጥሩ፣ ወደ ዶክተር ሽፈራው ልሂድ። አመሰግናለሁ አቶ ፋሲካ። ዶክተር ሽፈራው እንግዲህ እርስዎ የዚሁ ግብረ ኃይል አባል ወይም ደጋፊ መሆኖውን አውቃለሁ ሙያዊ መልስ እና ትንታኔ ይሰጡኛል ብዬ ነው የማምነው። እውን የአንድ አገር ኢኮኖሚ በዚህ አሁን በተያዘው ማዕቀብ አይነት ይጎዳል ይላሉ? ከሙያው አንጻር የአገሪቱን ኢኮኖሚ ከአገዛዙ ጋር ለይተን ማየት ያስፈልገናል እላለሁ መጀመሪያ። ምክንያቱም የዚህ የግብረ ኃይሉ አላማ አገዛዙ ላይ ነው እንጂ የአገሪቱ ኢኮኖሚ ላይ አይደለም። የአገሪቱ ኢኮኖሚ የምንለውም ራሱ ችግር ያለበት ነገር ነው። ምክንያቱም ኢትዮጵያ ውስጥ ሌላ የራሱ የህዋት ወያኔ ኢኮኖሚ አለ። አገዛዙ ነው እንግዲህ የሀገሪቱን ኢኮኖሚ የሚቀይ ሰው ለነገሮች አዎ። ግን መረዳት ያለብን ኢትዮጵያ ውስጥ ህዋት የራሱ ኢኮኖሚ አለው በኤፈርት ና በመሳሰሉ የራሱ ሌላ ኢኮኖሚ አለ እና የዚህ የውጭ ምንዛሬውም ተጠቃሚዎች በቅድሚያ እነዚህ አይነት ድርጅቶች ናቸው። ነው እነዛ ድርጅቶች የኢትዮጵያ ህዝብ ንብረ ስህተቶች አይደሉ እና የራሱ የህዋት ኢኮኖሚ አለ። እና አንዱ ዘመቻው የሚያነጣጥረው በኢኮኖሚ ደረጃ ካየ ነው በእነሱ ላይ። ሌላው ግን ዘመቻው የሚያነጣጥረው ከዛ ባለፈ ግን አገዛዙ የውጭ ምንዛሬውን የሚያውልባቸው ሌሎች ነገሮች አሉ። ለምሳሌ የጦር መሳሪያዎች መግዛት ሁን የሚገልባቸውን መሳሪያዎች መግዛት፣ ሰርቬላንስ ይሄ የስለላ ስራዎችን ለመስራት የሚያደርገው የውጭ መንግስታትም ሎቢ ለማድረግ የሚጠቀምባቸው እንደዚህ እንደዚህ አይነት ባካና የህዝቡን እንቅስቃሴ የሚያፍኑ ድርጊቶች ላይ ነው እና የውጭ ምንዛሪዎቹ ለእንደዚህ አይነት ነገሮች እንዳይውሉም ለማድረግ ነው። ሌላው ብዙ ጊዜ የተጠቀሰ ነገር አለ። ይሄ ደግሞ በዓለም አቀፍ ደረጃ በደንብ የተነሳ ጉዳይ ነው። ኢትዮጵያ ከአፍሪካ ውስጥ በአንደኛ ደረጃ ሀብት ከሚሸሽባቸው ሀገሮች ውስጥ ነች። በአንደኛ ደረጃ ያለች ሀገር ነች ማለት አገዛዙ አገዛዙ ጋር የተጠጉ ግለሰቦች ከፍተኛ ደረጃ ገንዘብ ወደ ውጭ ያሸሻሉ እና አንዳንድ ግምቶች የሚያሳዩት እንደውም ባለፉት አስር አመታት ብቻ ወደ ሰላሳ ቢሊዮን የሚሆን ገንዘብ ከሀገሪቱ ሸሽቷል። ይህ ገንዘብ የሚሸሸው በውጭ ምንዛሬ ነው እና ይሄ ሬሚተንሱም ሆኑ ከሌሎች ሶርሶች የሚመጡ የውጭ ግንም ገንዘቦች ለገንዘብ ማሸሻ የሚውሉም ናቸው ማለት ነው እና ኢኮኖሚ ስምር የኢትዮጵያን ኢኮኖሚ አይደለም ታርጌት የሚያደርገው። ይህ ዘመቻ አንዱ እሱ ነው። ሌላው ነገር ይሰራል ወይ በዛም ደረጃ ይሰራል ወይ ለሚለው ግን የተወሰነውን አሁን ፋሲካ ያነሳው ነገር አለ። ጊዜው የተለየ ጊዜ ነው። የዛሬ አምስት ዓመት፣ አራት ዓመት፣ አስር ዓመት አይሰራም ማለት እንችላለን። አሁን ግን የተለየ ጊዜ ነው ያለው በፖለቲካ መስክ ያለውን ለውጥ የምናየው ነው። በኢኮኖሚ መስክም ያለው ለውጥ አለ እና የለውጥ ጊዜ ነው አሁን። አንዱ እሱ ነው መሰረታዊ የሆነው ነገር። ሁለተኛው የሶሻል ሚዲያ አሁን በጣም ኢትዮጵያውያን በውጭ የምንኖር በጣም የተገናኘንበት ጉዳይ ነው። የአገሪቱ ያለው ሁኔታ ውጭ ያለነውን በቅርብ የሚያገናኝበት ሁኔታ ነው እና ይሄ የተለየ አዲስ ሁኔታ ማያሰብ አለብን። ሌላው ነገር ግን እኛ ሪፖርቶች በግል ደረጃ የምንሰበስባቸው አሉ እንደ ግብረ ሀይል ከሰዎች ከምናውቃቸው፣ በቅርብም በርቀትም ከምናውቃቸው የምንሰማቸው የግለሰብ ደረጃ ያሉ ሪፖርቶች አሉ እና ይሄ ዘመቻ እነሱን ፓርቲሲፔት እያደረጉ እየተሳተፉበት እንደሆነ የሚገልጹበትም ሁኔታ አለ። በመጨረሻው ግን ግብረ ሀይሉ የራሱን ጥናት ማድረግ አለበት። ማለት እንደዚህ አይነት ከዚህ ያለፈ ጥናት እና ምን አይነት ጥናት ብናደርግ ይሻላል፣ ኢምፓክቱን ለማወቅ እንዴት ብናጠናው ይሻላል የሚለውን ዘዴዎችን እየመረመር ነው እና አት ሰም ፖይንት ያ ጥናት መደረግ አለበት። የመጨረሻ ነጥብ ግን ልናገር በዚህ ጉዳይ ያ ውስጥ ያለው አገዛዝ ከውጭ ረሚተንስ የማገኘው አራት ነጥብ አምስት ቢሊዮን ይሆናል ብለዋል። በቃሉ መውሰድ አለብን አራት ነጥብ አምስት ቢሊዮን በጣም ብዙ ገንዘብ ነው። ወደ ስድስት ሰባት ፐርሰንት የአገሪቱ ጂዲፒ ነው ያ ቁጥር ራሱ በሀያ አምስት ፐርሰንት ቢቀንስ የሚኖረው ተጽዕኖ ከፍተኛ ነው። በሀያ አምስት ፐርሰንት፣ በአስራ አምስት ፐርሰንት ምክንያቱም ይህ አገዛዝ አንድ ቢሊየን ያህል ለምሳ አምስት ፐርሰንት ሰክሰስፉል ቢሆን ከአንድ ቢሊየን በላይ ነው የሚሆነው እና አንድ ቢሊየን ቢያጣ ይሄ መንግስት በአሁኑ ጊዜ በጣም ሊሽመደመድበት የሚችልበት ሁኔታ ነው ያለው። ምክንያቱም ኤክስፖርት ወርደዋል። የውጭ ኢንቨስትመንቶች ወርደዋል፣ ቱሪዝም ወርደዋል፣ እርዳታ ወርደዋል። እና የድምር ውጤቱን ነው ማየት ያለብን። እና ይሄ ግብረ ኃይል ነገር ሲያንቀሳቀስ በሬሚተንሱ ብቻ የሚፈለገው ውጤት ያመጣል ብቻ ሳይሆን በድምር ውጤቱ ግን ከፍተኛ ጫና ይፈጥራል ነው እና ይሰራል የሚል እምነት አለን ማለት ነው ብቻውን ጥሩ። ሌላ ጥያቄ ለአቶ ፋሲካ አነሳለሁ። ከዛ በፊት ግን እርስዎ ጋር ልቆይና ዶክተር ሽፍራው ይሄ ግብረ ኃይል ወይም አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ኢኮኖሚ ሳይሆን የገዢውን ፓርቲ ኢኮኖሚ ያሉ መሰለኝ። ለይቶ ሊመጣ ይችላል እንደ አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይነካ የገዢውን፣ እርስዎ እንደጠቀሱት አሁን የኤፈርት የመሳሰለውን ብቻ የሚጎዳበት ሁኔታ ይመጣ ይኖራል ለይቶ ይኖራል።